ዩናይትድ ስቴትስ ውስጥ ከትናንት ጀምሮ ጉብኝት እያደረጉ ያሉት የሮማው ካቶሊካዊ ቤተክርስቲያን ሊቀጳጳስ አቡነ ፍራንሲስ በትናንትናውና በዛሬው ዕለት ያደረጓቸውን ቆይታዎች የሚዳስሱ ዘገባዎች በተለያዩ የአሜሪካ ድምጽ ዘጋቢዎች ደርሰውናል። ከየስፍራው ሄኖክ ሰማጊዜር እንደሚከተለው አጠናቅሯቸዋል። በዋሽንግተን ዲሲ ከተማ እምብርት ካፒተል ሂል በበርካታ ስር ሺዎች የተቆጠሩ ሰዎች ተሰባስበው የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በኮንግረስ ያደረጉትን ንግግር ተከታትለዋል። እዚህ ስቱዲዮአችን አጠገብ በሚገኘው የሕዝብ ተወካዮች ምክር ቤት መቀመጫ አባ ፍራንሲስ ያደረጉት ንግግር ታሪካዊ ነው። በፖለቲካ ልዩነት በመከፋፈል የሚታወቀው የዩናይትድ ስቴትስ ኮንግረስ ዛሬ በአቡኑ መገኘት ለአፍታም ቢሆን አንድነትን አሳይቷል። በዚህ ሁኔታ በእጅጉ ከተደሰቱት መካከል የኮንግረሱ አፈ ጉባኤ ጆን ቤነር ናቸው። የካቶሊክ አማኝ ናቸው። ቤነር አባ ፍራንሲስን በክብርና በእንባ ተቀብለዋቸዋል። የኮንግረስ አባላት፣ አቡነ ፍራንሲስን ሳቀርብላችሁ ታላቅ ክብር፣ ኩራት እየተሰማኝ ነው። አቡነ ፍራንሲስ በዛሬው ንግግራቸው በቀጥታ የዩናይትድ ስቴትስ የህዝብ ተወካዮችን በሰፊው ደግሞ ለአሜሪካና ለዓለም ያስተላለፏቸው መልእክቶች የገቢ አለመመጣጠን፣ የድህነት መስፋፋትና የከባቢ አየር ለውጥ የሚያስከትላቸው ችግሮች፣ የስደተኞች ጉዳይ፣ ሰላምና ዓለም አቀፍ ትብብርና ፍቅር ላይ ያተኮሩ ናቸው። በተወካዮች ምክር ቤቱ ጥምር ጉባኤ ላይ ተገኝቼ ንግግር እንዳደርግ በዚህች የነጻነት ምድር የጀግኖች ቤት በሆነች አገር ሕዝብ በመጋበዜ ፍጹም ደስተኛ ነኝ። አራት አሜሪካውያን የቆሙላቸውንና የታገሉላቸውን እሴቶች በማጉላት ለአሜሪካ መልእክታቸውንና ቡራኪያቸውን አሳልፈዋል። ከሃምሳ ዓመታት በፊት የተደረገ አንድ ጉዞ ላስታውሳችሁ። ጉዞው ማርቲን ሉተር ኪንግ ከሴልማ እስከ ሞንት ጎመሪ ለአፍሪካ አሜሪካውያን ሙሉ የነጻነትና የፖለቲካ እኩልነት የማረጋገጥ ሕልሙን ለማሳካት የመራው ነበር። ብዙዎቻችን እኮ በአንድ ወቅት እኛም መጤዎች ነበርን። አቡነ ፍራንሲስ በዛሬ ዕለት ያደረጉት ንግግር ማምሻውን በስፋት አሜሪካውያንን እያወያየ ይገኛል። በትናንትናው ዕለት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በዋይት ሃውስ ቤተ መንግሥት አቡኑን ተቀብለው አስተናግደዋል። ቅዱስ አባታችን፣ በሚሼልና በራሴም ስም እንኳን ወደ ዋይት ሃውስ በደህና መጡ። አቡነ ፍራንሲስ በዩናይትድ ስቴትስ መዲና ጎዳናዎች ሲጓዙ ሕዝቡ በነቂስ ወጥቶ ተቀብሏቸዋል። ክሪስቲና ቲምቡሪ እንዲህ ትላለች። ዩናይትድ ስቴትስ በትህትና የሚያጎንብሱ ሰዎች ሀገር አይደለችም፣ የዓለም ሀያል ሀገር ናት። ጳጳሱ የሚያሳልፉት ምልክት የፍቅርና የትህትና እንዲሁም መሰረታዊ ስብዕናችንን የሚያስታውስ ይሆናል። አቡነ ፍራንሲስም በመልእክታቸው አሜሪካውያን የካቶሊክ እምነት ተከታዮችን ባርከው አመስግነዋል። ሁኒፔሮ ቤተ ክርስቲያኒቱ በአሜሪካ በተለይ በሕይወትና በቤተሰብ ጉዳዮች ላይ ያላትን የጸና አቋም በማሰብ ነው ወደዚህ የመጣሁት። I think he has a way of bringing us all together regardless of religion and faith. ሰዎችን አንድ የማድረግ ስጦታ አላቸው። እምነታችን የተለየ ቢሆንም የሁላችንም አባት አይነት ስሜት ያሳድሩብናል ስለዚህ በጣም ደግ አባት ናቸው የዋሽንግተን ዲሲዋ ኒሺ ሜንዴዝ ነች አቡነ ፍራንሲስን ለማየት በየመንገዱ በየአደባባዩ በየህዝብ መናፈሻ ስፍራዎች ሁሉ የሚሰባሰቡ የመዲናዋ ነዋሪዎች እጅግ እጅግ በጣም ቁጥራቸው ብዙ ነው አሜሪካዊ ካቶሊኮች በመቻቻል ሁሉን አቅፈው የሚኖሩ ናቸው። የሌሎች መብቶች እንዲከበሩ ፍትሕና ሰቆቃ በሰው ልጆች ላይ እንዳይፈጸም የሚተጉ ናቸው። አባ ፍራንሲስ በምጣኔ ሀብት እኩልነት፣ በተለይ ሀብታሙ እያገኘ ደሃው እያጣ የሚሄድበትን ስርዓት ይተቻሉ። የከባቢ አየር ሁኔታም ለውጦ ያሳስባቸዋል። ክላይም ቼንጅ ኢዝ አ ፕሮብሌም የአየር ንብረት ለውጥ የሚያስከትላቸው ችግሮች ዛሬ ነገ እያልን የምናመነታበትና ለመጪው ትውልድ የምናሳልፈው ጉዳይ እንዳልሆነ ግልጽ እየሆነልኝ መጥቷል። አቡነ ፍራንሲስ በዛሬው የኮንግረሱ ንግግራቸው በግልጽ ውይይት እናደርግ ሲሉ አሜሪካንና ሕዝቧን ጨምረው ባርከዋል። ዛሬ ማምሻውን አቡኑ ወደ ኒውዮርክ ከተማ ያመራሉ። የአሜሪካ ጉብኝታቸውን የሚያጠቃልሉት በፔንሲልቬኒያ ግዛት ይሆናል።